የኢትዮጵያ ኢኮኖሚክስ ባለሙያዎች ማኅበር የተመሰረተበትን 25ኛ ዓመት በማክበር ላይ ይገኛል። በርካታ የዘርፉ ባለሙያዎችን በመጋበዝ ዓለም አቀፍ ጉባኤውን በኢትዮጵያ የተለያዩ የኢኮኖሚክ ነክ ላይ ጥናቶች እና ውይይቶች በመካሄድ ላይ ናቸው። ርዕሶች በርካታ በመሆናቸው የከተሞችን እድገትና ለገጠሬው የማገዶ አማራጭ ማቅረብ በሚለው ላይ በማተኮር በከተሞች እድገት ላይ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ባለሙያ ከሆኑት ከወይዘሮ እድላም አበራ እየምሩ በመጀመር የከተሞችን ልማት እንዴት አድርገን ከኢንዱስትሪ ልማት ጋር አያይዘን አንድ ላይ ማስኬድ እንችላለን የሚለው ጥያቄ ላይ ነው ጥናቱ ያተኮረው። እንደ መፍትሄ ብለን ያየኑ ከተሞቻችንን ከኢኮኖሚያዊ አንጻር ማየት እንዳለብን ነው ጥናቱ የሚያሳየው። ምክንያቱም ከተሞች በትክክለኛ ሁኔታ ከታቀዱ እና ልማታቸውም ኢኮኖሚያዊ እድገትን በሚያበረክት ሁኔታ መስመር ከያዘ ትልቅ የሆነ አስተዋጽኦ ሊያደርጉ ይችላሉ ለኢኮኖሚና ለሶሻል እድገት ብለን ነው የምንገምተው። እና ጥናቱም የሚያሳየው የከተሞቻችንን እቅድና እድገት ከኢንዱስትሪ ልማትና እቅድ ጋር ካያያዝኑ ጥሩ የሆኑ እንችላለን ብሎ ነው ሪፖርቱ ያሳየው የአዲስ አበባ ከተማ እድገት ከፈጥሯዊ ምህዳር ጋር እንዳልተጣጣመ ይነገራል። አረንጓዴ ቦታ፣ ዛፍ፣ አትክልትና ፓርኮች እንደሌሉት ይተቻል። ጥናቱ ምን ይላል ላልኳቸው በትክክል ያተኮረ ነው። በዚህ ላይ በከተሞቻችን እያደጉ ሲሄዱ ይሄ በአካባቢ ጥበቃና በግሪኒንግ በምንለው ዘርፍ ትኩረት ያስፈልጋል ነው የሚለውና ከተሞች ካቀድናቸው በትክክል ለአካባቢ ጥበቃ እና ለአካባቢን በደንብ አድርጎ ከኢኮኖሚ ሂደት ጋር ለማካሄድ ይቻላል ነው የሚለው እና በእርግጥ ሪፖርቱ የሚያሳየው ከተሞች የሰው ስብስብ ወይም የህንጻ ስብስብ ብቻ አይደሉም። በሌላ ዘርፉ የገጠር ነዋሪው ለዕለት ኑሮ ማገዶን የመጠቀም ጉዳይ ላይ ጥናት ያቀረቡት ዶክተር አሰፋ አድማሴ አቲሌ ናቸው። እነዚህን ጉዳዮች በሚመለከት ጉባኤው ዓለም አቀፍ እንደመሆኑ የተገኘ ተሞክሮ እንዳለ ለሚለው ከገጠር ሰዎች ወደ ሌላ አካባቢ ሲሄዱ አካባቢ ባለው የደን ሀብት ላይ የሚያመጣው ተጽዕኖ ወይም በጎ ወይም መጥፎ ተጽዕኖ አለ ወይ? በዚህ ላይ የተደረጉ ጥናቶች የሚያሳዩት አሉ። የተለያዩ ጥናቶች በተለይም በሜክሲኮ አካባቢ ብዙ ጥናቶች ተጠምተዋል። በዚህ ኤሪያ ላይ የጥናቶቹ ግኝቶች ኮንክሉሲቭ አይደሉም፣ ሚክስድ ነው። ውጤታቸው ማለት የተለያየ ግኝት ነው። መቼር የሚያመለክተው ኢንተርናሽናል ተሞክሮች ሚክስድ ነው፣ ኮንክሉሲቭ አይደለም ማለት ነው። ለዚህ ነው እኛም ይህን ጥናት ለማጥናት የሞከር ነው የተነሳሳ ነው። ለገጠሩ ማህበረሰብ ንቃቱን መስጠቱ እና አማራጭ ሀይል ማመንጫን ከማቅረቡ ምን ይላሉ ላልኳቸው ሁለተኛው ላይ ያሉት ነው። እኔ በመከልከል በህግ በምናምን ይህን ማቆም ይቻላል የሚል ግምት የለኝም። ለሰው አማራጭ የኤነርጂ ሶርስ ማቅረቡ ነው። እዛ ላይ ኮስት ኢፌክቲቭ የሆኑ ለአካባቢው ተስማሚ የሆኑ በዋጋም ተመጣጣኝ የሆኑ ወይም ለአካባቢ ህብረተሰብ ሊገዛቸው የሚችሉ ሌሎች የኤነርጂ ምንጮች ማቅረቡ ነው ትልቁ መፍትሄ ሊሆን የሚችለው። ጌታቸው ተድላ ሀይለ ጊዮርጊስ ስለ ዶች ቬለ ራዲዮ ከአዲስ አበባ